አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ሌላዋ ዩጎዝላቪያ እንዳትሆን ጥንቃቄ ማድረግ እንደሚያስፈልግ ተገለጸ፣ ከጅቡቲ ወደ ኢትዮጵያ የሚያመራው መንገድ መዘጋት የነዳጅ ዘይት እጥረት አስከትሎ እንደነበር ታወቀ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው ፍሎሪያን በርበርና ወንድማገኝ ታደሰ ጎሹ የተባሉ ምሁራን ያቀረቡት ስለ ወቅታዊ የኢትዮጵያ ሁኔታ የሚያትት ጽሑፍ ፎሬን ፖሊስ መጽሔት ላይ ወጥቷል። ኢትዮጵያ ሌላዋ ዩጎዝላቪያ እንዳትሆን ጥንቃቄ ማድረግ እንደሚያስፈልግ የሚያሳስብ ጽሑፍ ነው። ኢትዮጵያ ውስጥ በጥቂት ወራት ውስጥ ብዙ ተጨባጭ ለውጦች ማየቷን ጽሑፉ ሲያስረዳ፣ የኢትዮጵያው ጠቅላይ ሚኒስትር ከኤርትራ ጋር የሰላም ስምምነት ማድረጋቸውን በአሸባሪነት ተፈርጀው ለነበሩ በብዙ ሺዎች የሚቆጠሩ ግለሰቦችና ድርጅቶች ምህረት ማድረጋቸውን በውጭ ሀገራት የነበሩትን ወደ ሀገር እንዲገቡ መፍቀዳቸውን የሲቪልና የፖለቲካ መብቶችን ለመጨቆን መሳሪያ ሆነው የነበሩት ህጎች እንዲታዩ የህግ ምሁራን ካውንስል እንዲመሰረት ማስቻላቸውን ግማሽ የካቢኔያቸው አባላት ሴቶች እንዲሆኑ መሾማቸውን በምሳሌነት ዘርዝረዋል። ይሁንና ይላል፣ ፎሪን ፖሊሲ መጽሔት ላይ የወጣው ጽሑፍ ኢትዮጵያ ከ80 በላይ ብሔር ብሔረሰቦችና ከ100 ሚሊዮን በላይ የሚሆን የህዝብ ቁጥር ያላት ሀገር መሆኗን አስታውሶ አደጋም ሊኖር እንደሚችል ያስገነዝባል። በለውጡ ሂደት ፍጥነት ባልተደሰቱ ወገኖች ወይም በህዝባዊ ምህዳር ባንዴ መለቀቅ ምክንያት የዘር ግጭት ሊባባስ፣ እንዲህ አይነቱ ግጭትም ወደ መገንጠል ጥያቄ ሊያመራ እንደሚችል ጽሑፉ ያሳስባል። ጽሑፉ አያይዞም ብሔር ብሔረሰቦች የግዛታዊ ራስ ገዝነት ስልጣን ሲያገኙ ባለ ሁለት ስለት ሳንጃ ነው የሚሆነው፣ ይላል። ራስን የማስተዳደር ስልጣን መኖሩ ከሌላ ቡድን የበላይነት የሚነሳ ውጥረት ሊያደርግ ቢችልም ትኩረቱ የዘር ማንነት ላይ የሆነና ውሎ አድሮ የዘር ፍጥጫዎች የመከሰት አደጋን ሊያስከትል እንደሚችል አስገንዝቧል። ጽሑፉ የኢትዮጵያን የፖለቲካ ስርዓት እንደ አውሮፓ አቆጣጠር በ1990ዎቹ ዓመታት ውስጥ በዩጎዝላቪያ ከነበረው ጋር ያመሳስለዋል። ዩጎዝላቪያ የሪፑብሊካውያን ፓርቲዎች ኮንፌዴሬሽን አይነት ይዘት ወዳለው ያመራ ህብረ ብሔር የኮሚኒስቶች ሊግ የበላይነት ስርዓት ነበራት። ኢትዮጵያም በተመሳሳይ ለአስርተ ዓመታት ያህል የህዝባዊ ወያነ ሓርነት ትግራይ የበላይነት አለበት በሚባለው ኢህአደግ ስትመራ ቆይታለች ሲል ፎሪን ፖሊሲ ላይ የወጣው ጽሁፍ ያነጻጽራል። ኢትዮጵያ እንደ ዩጎዝላቪያ እንዳትከፋፈል ጥንቃቄ ማድረግ እንደሚያስፈልግ ጽሑፉ ቢያስገነዝብም ኢትዮጵያ በቀላሉ እንዳትበታተን የሚረዷት ነገሮች እንዳሉ ጠቁመዋል። አንደኛ፣ ኢትዮጵያ ውስጥ በፌዴራሊዝም የተሳሰሩት ክልሎች ራሳቸውን የቻሉ ሀገሮች አልነበሩም። ሁለተኛ፣ ለኢትዮጵያ ያላቸው ታማኝነት ጠንካራ ነው። ሶስተኛ፣ በብሔር ብሔረሰብ መካከል ያለው ትስስር ጠንካራ መሆኑን ያስረዳል። በመጨረሻም ለምሳሌ የኦሮሚያ መልክዓ ምድራዊ አቀማመጥን ብናይ የመገንጠል ጥያቄ እንደማይሰራ ሲያስረዳ የኢትዮጵያን መፍረስ እንደሚያስከትል ያወሳል። ከህዝባዊ ወያነ ሓርነት ትግራይ ስለሚነሳው ምሬት ጽሑፉ ሲያወሳም በፖለቲካ ተቃውሞ ላይ የተፈጸመ የመብት ጥሰትና በሙስና ክስ የቀድሞንና የወቅቱ የህወሀት ባለሥልጣኖችን ነጥሎ በመወንጀል መከሰስን፣ በፌዴራል ደረጃና በሌሎች ክልሎች በትግራይ ተወላጆች ላይ የሚፈጸም አድወና መፈናቀልን እንደሚያካትት ጠቅሷል። በዘር በተከፋፈለ ህብረተሰብ ውስጥ የፖለቲካ ስርዓቱን ለቀቅ የማድረግ ሂደት አደገኛ ሊሆን እንደሚችል ጽሑፉ ይገልጻል። የተገኘው የመናገር ነጻነት ሰዎችን ማሳደድ፣ ዘርን ለይቶ ማጥቃት፣ ታፍኖ የቆየ ቅሬታን ማፈንዳት ላይ ሊያተኩር እንደሚችል ያስረዳል። በዛም ላይ የሚነዙት ወሬዎች እውነት ይሁን ውሸት ለማረጋገጥ በማይቻልበት ፍጥነት ሊዛመቱ እንደሚችሉ ጽሑፉ ሳያወሳ አላለፈም። የኢትዮጵያ መሪዎች ሀገሪቱን ከውድቀት ለማዳን በዘሮች መካከል ያለውን ውጥረት በፍጥነት ለማርገብ መስራት እንዳለባቸው ይመክራል። ከፋፋይ ፖለቲካንና ግጭትን ለመሸምገል የፌዴራሉ መንግስት ገለልተኛ አቋም መያዝ እንዳለበት፣ ፌዴራልና ክልላዊ መንግስታት ሁሉንም ወገኖች በፍትሃዊ አይን ማየት እንዳለባቸው፣ የሀገሪቱ ስልጣንና ንብረት በእኩል ማከፋፈል፣ በሁሉም መንግስታዊ ደረጃ የቅልጥፍና ስራ እንዲኖር ማድረግ ፍትህ የመጉደል የመበዝበዝና የመንፈቅ ስሜትን ሊቀንስ እንደሚችል የፎሪን ፖሊሲ መጽሔት ላይ የወጣው ጽሑፍ አስገንዝቧል። የአፍሪቃ ኒውስ ዘገባ ደግሞ ሰሞኑን ኢትዮጵያ ውስጥ ተከስቶ የነበረውን የነዳጅ ዘይት እጥረት መሰረት በማድረግ ጅቡቲ ለኢትዮጵያ ኢኮኖሚ ያላት አስፈላጊነት ቀጣይ ነው ይላል። በህዝብ ብዛት ከናይጀሪያ ቀጥላ ከአፍሪቃ ሁለተኛ የሆነችው ኢትዮጵያ ቡናን የመሳሰሉትን ሸቀጣሸቀጥ ወደ ውጭ ለመላክ መውጫ በር እንደሚያስፈልጋት ዘገባው ገልጿል። ይሁንና የባህር በር ባላቸው አምስት ጎረቤት ሀገሮች ሱዳን፣ ኬንያ፣ ጅቡቲ፣ ሶማሊያና ኤርትራ የተከበበች መሆኗን ጽሑፉ ያወሳል። በአሁኑ ወቅት በምስራቅ አፍሪቃ የኢኮኖሚ ኃይል ያላት ኢትዮጵያ ወደ ውጭ ከምትልከውና ከምታስገባው ሸቀጣሸቀጥ 95 ከመቶ የሚያልፈው በጅቡቲ በኩል መሆኑ የሚታወቅ ነው። ኢትዮጵያ ከኤርትራ ጋር የሰላም ስምምነት ከፈረመች በኋላ በተለይም የኤርትራ ወደቦች ለኢትዮጵያ አገልግሎት ክፍት ከሆኑ በኋላ የጅቡቲ የወደቦች አገልግሎት ለኢትዮጵያ ምን ያህል ወሳኝ ይሆናል የሚል ጥያቄ ተነስቶ ነበር። በርካታ የኢኮኖሚን ጉዳይ የሚከታተሉ ሰዎች ግን ኢትዮጵያ በጅቡቲ ወደቦች ላይ ያላትን መተማመን ለመቀነስ ጊዜ የሚወስድ ነው እንደሚሉ አፍሪካ ኒውስ ጠቅሷል። ይህ ሁኔታም በያዝነው ሳምንት በተግባር ታይቷል። ከጅቡቲ ወደ ኢትዮጵያ የሚያመራው መንገድ በተቃዋሚዎች በተዘጋበት ወቅት አዲስ አበባ ነዳጅ ዘይት ሊያልቅባት ተቃርቦ እንደነበር የአፍሪካ ኒውስ ዘገባ ጠቅሷል። ሮይተርስ በዘገበው መሰረት በአፋር ክልል ተደርጎ የነበረ መንገድ የመዝጋት ተግባር በአሁኑ ወቅት ቆሟል። የመንገድ መዘጋቱ ተግባር ከጅቡቲ ወደ ኢትዮጵያ የተዘረጋው ባቡር ሃዲድንም ጭምር እንደጎዳ ዘገባው ጠቅሷል። ከጅቡቲ ወደ አዲስ አበባ የሚዘረጋው መንገድ የተዘጋው በአፋሮችና በኢሳ ሶማሌዎች መካከል ግጭት ከተካሄደ በኋላ መሆኑን በግጭቱም በርካታ ሰዎች እንደተገደሉ የአካባቢው ነዋሪዎች መግለጻቸውን ዘገባው አውስቷል። ጥቃት የተፈጸመው ኢሳዎች የሚኖሩበትን አካባቢ ከአፋር ክልል ለመንጠቅ ነው ሲሉ የአፋር አዛውንት ተናግረዋል። ኢሳዎቹ ጅቡቲ ባሉት ሶማሌዎችና በሶማሊያ የሚደገፉ መሆናቸውን የአፋር አረጋውያን ማስረዳታቸውን ዘገባው ጠቅሷል። ተቃዋሚዎቹ መንገዱን የዘጉት በክልሉ የሚካሄደው ግጭት እንዲቆምና የክልሉ ሚሊሻዎች ከሚያጨቃጭቁት አካባቢዎች ወጥተው በፌዴራል ኃይሎች እንዲተኩ የሚለውን የመንግስት ትዕዛዝ በመቃወም መሆኑን አፍሪካ ኒውስ ላይ የወጣው ዘገባ ጠቁሟል። ይህ ፍጥጫ ታዲያ የክልሉ አመራርና የአካባቢው አረጋውያን ባካሄዱት ውይይት ምክንያት መፍትሄ በማግኘቱ መንገድ የመዝጋቱ ተግባር እንደቆመ የፌዴራል ፖሊስ ቃል አቀባይ ጀይላን አብዲ ለጋዜጠኞች መናገራቸውን በአካባቢው ያለ እማኝም ማረጋገጡን አፍሪካ ኒውስ ላይ የወጣው ዘገባ አስነብቧል። አድማጮች፣ ዛሬ አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።